የ1997ን የኢትዮጵያ ሀገር አቀፍ ምርጫ ተከትሎ በተከሰተው ቀውስ ሰኔ 1 ቀን በዛሬው ዕለት 1997 በመንግስት ታጣቂዎች የተገደሉ ዜጎች 12ኛ አመት መታሰቢያ ዕለት ነው ዛሬ። እናም በመላ ኢትዮጵያ አንድነት ድርጅት መኢአድ ጽህፈት ቤት ተከብሯል። የመያድ መሪ ገዢው ፓርቲ ከዚህ ጥፋት እንዲማር ጥሪ ሲያቀርቡ የሰማያዊ ፓርቲ በበኩላቸው ደግሞ የህግ ተጠያቂነት እስኪሰፍን ድረስ መግደል አቆምም ይላሉ። መለስካቸው አማሃ ነው ዝርዝሩን የላከውን ኢህአዴግ ስልጣን ከያዘ በኋላ ከአስራ ሁለት ዓመት በፊት ለሶስተኛ ጊዜ የተካሄደውን የ1997ቱን አገር አቀፋዊ ምርጫ ተከትሎ በተፈጠረው ቀውስ ሳቢያ ሰኔ አንድ ቀን 1997 በመንግስት ታጣቂዎች የተገደሉ ዜጎች ዛሬ 12ኛ ዓመት መታሰቢያቸው ተከበረ። የመኢአድ እና ሰማያዊ ፓርቲ በመላው ኢትዮጵያ አንድነት ድርጅት ጽህፈት ቤት ቅጽር ግቢ በጋራ ባዘጋጁት የመታሰቢያ በዓል ላይ የመኢአድ ሊቀመንበር ዶክተር በዛብህ ደምሴ አጭር የመግቢያ ንግግር አድርገዋል። እንደሳቸው አባባል ኢህአዴግ ይህን አምባገናዊ ተግባር የፈጸመ ስልጣኑን ለማስጠበቅ የሚችለው በመሳሪያ ኃይል እንጂ በሕዝብ ድምፅ እንዳልሆነ በማመኑ ነው ብለዋል። አክለውም በዚህ ባህሪው ምክንያት እስከ ዛሬም በሀገሪቱ አስተማማኝ ሰላምና መረጋጋት እንዲሁም ከወረቀት ባለፈ በተጨባጭ የሚታይ የሀገር እድገት ማስመዝገብ አልቻለም ሲሉ ወቅሰዋል። በመጨረሻም ዋና የዕለቱ መልእክቴ ነው ያሉትን አስተላልፈዋል። የዛሬ 12 ዓመት በ1997 ዓ.ም ምረት ሰኔ አንድ ቀን በኢህአዴግ ታጣቂዎች ሰለባ የሆኑት የንጹሃን ዜጎቻችን የመስዋዕትነት ቀን በአሁኑ ሰዓት በሐዘን እየዘከር ለወደፊቱ ገዢው ፓርቲ ኢህአዴግ ካለፈው ስህተቱ ትምህርት በመውሰድ በሀገር ደረጃ የተከሰቱትም ሆነ ወደፊት ለሚከሰቱት ሀገራዊ ችግሮች የጠበንጃ ፈሙዝ በመፍትሄነት ማስቀመጡን በማቆም በሆደ ሰፊነት በመግባባትና በመቻቻል መርህ ለብሔራዊ እርቅ ሁኔታዎችን በማመቻቸት ችግሮችን ይፈታ ዘንድ ጥሪያችንን እያስተላለፍ፣ የዛሬ 12 ዓመት በዚህ ቀን መስዋዕት የሆኑ የንጹሃን ዜጎች ቤተሰቦች አንድ ወቅት ታሪክ ሚዛናዊ ፍርድ የሚሰጥ መሆኑን እንዲገነዘቡ በዚህ አጋጣሚ ላረጋግጥላችሁ እወዳለሁ። በዕለቱ የሰማዕታት የመታሰቢያ ዝግጅት የተሳተፈው የሰማያዊ ፓርቲ ሊቀመንበር አቶ የሺዋስ አሰፋ በበኩላቸው የመዝጊያ ንግግር አድርገዋል። በንግግራቸው በአጠቃላይ ፖለቲካዊ ግድያ የአገዛዝ ስርዓቶች አንዱ መለያ መሆኑን አስገንዝበዋል። ዕለቱ የሚታወስበትን መንፈስ አመልክተውም የሰማዕታት መታሰቢያ እሴት ነው ያሉትን ጠቁመዋል። የምናስበው የምናስታውሰው በተሸናፊነት፣ ባልቃሻነት፣ በደካማነት እንዳልሆነ ግን ለመናገር እፈልጋለሁ። የምናስታውሰው እነዚህን ሰማዕታት የምናስታውሰው ለኛ ስለሞቱልን ለነጻነቱ ጉዞ የነሱ ደም፣ የነሱ አጥንት፣ የነሱ ስጋ መረማመጃ ስለሆነ ለእኔ፣ ለናንተ፣ ለኢትዮጵያ ለኢትዮጵያ ህዝብ ስለሞቱ የምናስታውሳቸው መሆኑን መግለጽ እፈልጋለሁ። የንግግሬው ዋና ዓላማ ግን ተጠያቂ እስከሌለ ድረስ ግድያ አይቆም ከመታሰቢያ ባሉ ጎን አስታከው አቶ የሸዋስ እንዳስታወሱት የመላው አማራ ህዝብ ድርጅት ወይንም ማህድ መስራች የነበሩት የፕሮፌሰር አስራት ወልደየስ አጽም በፊት ካረፈበት ከባዕለ ወልድ ቤተክርስቲያን ወደ ቅድስት ሥላሴ ቤተክርስቲያን እንደሚዛወር አስታውቀዋል። እለቱም ወደፊት እንደሚገለጽ ጠቁመዋል። በዚህ የሰማዕታት መታሰቢያ በዓል የጧፍ ማብራት ሥነ ሥርዓት ከመፈጸሙም ባሻገር አጠር ያለ ውይይት እንዲሁም የግጥም ንባብ ተሰምተዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ